K Alem. የውጭ ምንዛሪ እጥረት አዘውትሮ የሚንጣት ኢትዮጵያ በተለምዶ ስውር ገበያ አንዳንዴም እጅ በእጅ እየተባለ የሚጠራው የጎንዮሽ የምንዛሪ ግብይት ይጫናት ይዟል። በተለይ በመካከለኛው ምስራቅ አገራት በስራ ላይ የተሰማሩ ኢትዮጵያውያን ገንዘባቸውን ወደ አገር ለመላክ አሊያም ወዳጅ ዘመድ ለመደጎም የጎንዮሹን መንገድ ይመርጣሉ። ዓለም አቀፉ የስደተኞች መርጃ ድርጅት በያዝነው ወር ይፋ ባደረገው ጥናት ከአንዳንድ አካባቢዎች እስከ 78 ከመቶ ገንዘብ በኢ መደበኛ መንገድ እንደሚላክ ይጠቁማል። ጥናቱን ነው ያዘጋጁት። የገንዘብ ዝውውር ጥናት ባለሙያው ሊዮን አይዛክስ ናቸው። ወደ ኢትዮጵያ የሚላከው አጠቃላይ የገንዘብ መጠን ወደ 3.7 ቢሊዮን ዶላር አቅራቢያ እንደሆነ እንገምታለን። ከዚህ ውስጥ ወደ 1.7 ቢሊዮን ዶላር የሚሆነው በመደበኛ መንገድ፣ ወደ ሁለት ቢሊዮን ዶላር የሚሆነው ደግሞ መደበኛ ባልሆነ መንገድ ይላካል። መደበኛ ባልሆነው መንገድ የሚላከው 78 ከመቶ ገንዘብ በተወሰኑ መተላለፊያዎች ነው፣ በሁሉም አይደለም። ከአውሮጳና ከአሜሪካ ይልቅ ሳውዲ አረቢያና የተባበሩት አረብ ኢሚሬቶችን ከመሳሰሉ ሀገራት ብዙ ገንዘብ መደበኛ ባልሆነ መንገድ ይላካል። ከአውሮጳና ከአሜሪካ ወደ ኢትዮጵያ መደበኛና መደበኛ ባልሆነ መንገድ የሚላከው ገንዘብ 50 50 አካባቢ ነው። 0 ሌኦን አይዛክስ ዴቨሎፒንግ ማርኬትስ አሶሼትስ የተባለ ኩባንያ ስራ አስፈጻሚ ናቸው። በትምህርታቸው ኢኮኖሚን አጥንተዋል። የዓለም የገንዘብ አዘዋዋሪዎች ጥምረትንም በበላይነት መርተው ያውቃሉ። ባለሙያው በጥናታቸው ታዲያ ከደቡብ አፍሪካ እስከ መካከለኛው ምሥራቅ ሀገራት፣ ከአውሮፓ እስከ አሜሪካ ወደ ኢትዮጵያ የሚላከውን የገንዘብ መጠን ተንትነዋል። ገንዘቡ የሚላክበትን መንገድ ላኪዎቹ መደበኛውን አሊያም የጎንዮሹን ለመምረጥ የሚያስገድዷቸውን ታዎችን ፈትሸዋል። ኢትዮጵያ ከጎረቤቷ ኬንያ ራቅ ቢልም ከህንድ አኳያ አብዛኛውን ገንዘብ ከውጭ ሀገራት የምትቀበለው መደበኛ ባልሆነ መንገድ እንደሆነ ሊዮን አይዛክስ ይናገራሉ። በእርሳቸው ትንታኔ መሠረት የውጭ ምንዛሪ ተመልዩነትና በውጭ ሀገራት የሚኖሩ ዜጎች ህጋዊ የስራ ፈቃድ አለመኖርን የመሳሰሉ ምክንያቶች ኢመደበኛውን መደበኛውን የገንዘብ መላኪያ መንገድ ከሚያበረታቱ መካከል ይጠቀሳሉ። የኢትዮጵያን ዲያስፖራ ብንመለከት አሁን እየተቀየረ ቢሆንም አብዛኛውን ገንዘብ ለመላክ ህጋዊ የስራ ፍቃድ በሚጠየቁባቸው የመካከለኛው ምስራቅ ሀገራትና በደቡብ አፍሪካ የሚኖር ነው። ስለዚህ በዚያ የሚኖሩት ኢመደበኛውን የመላኪያ መንገድ ከመጠቀም ውጭ ሌላ አማራጭ የላቸው ናቸው። አውሮፓና ሰሜን አሜሪካን በመሳሰሉ አካባቢዎች ላኪዎች እንዲህ አይነት መስፈርትም አይጠየቁም። ማንነታቸውን የሚገልጥ ማስረጃ ማቅረብ ይኖርባቸዋል። ህጋዊ መሆን አለመሆናቸውን ግን አይጠየቁም። ከዚህ በተጨማሪ በኢትዮጵያ አንድ ሰው ወደ ስውር ገበያ ሄዶ በመደበኛው መንገድ ከሚያገኘው የተሻለ ምንዛሪ የሚያገኝበት የጎንዮሽ የውጭ ምንዛሬ ተመን አለ። ገንዘባቸውን ከመደበኛው ይልቅ በኢመደበኛው መንገድ በመላክ ከአምስት እስከ አስራ አምስት ከመቶ ተጨማ በኢትዮጵያ ብሔራዊ ባንክ መረጃ መሰረት ከሁለት ዓመት በፊት በውጭ የሚኖሩ ዜጎች 37 ቢሊዮን ዶላር ወደ አገር ቤት ልከዋል። የዓለም የገንዘብ ተቋም በበኩሉ በ2014-2015 ወደ ኢትዮጵያ የተላከው የገንዘብ መጠን ከ3 እስከ 3.5 ቢሊዮን ዶላር ያደርሰዋል። የዓለም ባንክ ቁጥሮች ግን ከብሔራዊ ባንኩም ይሁን ከገንዘብ ተቋሙ እጅጉን ያነሱ ናቸው። ሶስቱም ተቋማት ግን ኢትዮጵያ የሚላክላት ገንዘብ በመጨመሩ ላይ ይስማማሉ። በዓለም አቀፉ የስደተኞች መርጃ ድርጅት ይፋ የተደረገውና ሊዮን አይዛክስ ያዘጋጁት ጥናታዊ ሰነድ የኢትዮጵያ መንግስት በመደበኛው መንገድ የሚላከውን ገንዘብ ለማሳደግ ከፍተኛ ጥረት ማድረጉን ያደንቃል። ይሁንና በላኪዎች ዘንድ አሁንም የመደበኛው መንገድ ተመራጭ መሆኑን አይሸሽግም። በሰነዱ አባባል ለላኪዎቹ፣ ለቤተሰቦቻቸውና ገንዘቡን ፈሰስ ለሚያደርጉበት የስራ መስክ ፈተና ነው። አንድ ሰው ወደ ኢትዮጵያ የሚጓዝ ከሆነ በአካል ጥሬ ገንዘብ ይዞ እንዲሄድ ይደረጋል። ኢትዮጵያ ሲደርስ የተቀበለው ሰው ወደ ስውር ገበያ በመውሰድ ወደ ብር ይመነዝረዋል። መደበኛ መልክ የያዘውና ሐዋላ ብለን የምንጠራው አለ። ከሚላክበት አገር ለምሳሌ ጀርመን ደላላ ፈልገው ያገኛሉ። ያ ደላላ ደግሞ ደውለው በኢትዮጵያ ለሚገኝ እገሌ ለተባለ ሰው ይህን ያህል ገንዘብ ስጥልኝ ሲሉ ያዛሉ። በኢትዮጵያ ያለው ሰው ጥሬ ገንዘብ በእጁ ይቀበላል ወይም በባንክ በኩል ይተላለፍለታል እናም ለምሳሌ ጀርመን የተከፍለው ዩሮ ምናልባትም ከጀርመን አይወጣም እዛው ጀርመን ወደሚገኘው አንድ የባንክ ሂሳብ ይተላለፋል እናም በኢትዮጵያ ያለው ከፋይና በጀርመን የሚገኘው ግለሰብ የሆነ ወቅት ሂሳብ ያወራረዳሉ አውሮጳ ያለው በኢትዮጵያ ለሚገኘው የሆነ ክፍያ ሊፈጽምለት ይችላል ስለዚህ መደበኛ የሆነ ፍቃድ የለም ነገር ግን ሁለቱ ግለሰቦች ስለሚተማመኑ ስልቱ ይሰራል በጀርመን ያለው ላኪ እምነት ለሚያድርበት ይህን ግለሰብ ተጠቀሙ ይህን ቁጥር ደውሉ፣ የምትፈልጉት ገንዘብ በምትፈልጉት ጊዜ ከምትፈልጉበት ቦታ ይደርሳል ሲሉ ያስፋፉታል። ጥናታዊው ሰነድ ኢመደበኛው የገንዘብ ዝውውር የኢትዮጵያ መንግስት የውጭ ምንዛሪ እንደሚያሳጠው አትቷል። በሰነዱ መሰረት የጎንዮሹን ገበያ የሚያጣቅሰውና በተለይ በደቡብ አፍሪካና ሳውዲ አረቢያን በመሳሰሉ የመካከለኛው ምስራቅ አገራት በሚኖሩ ዜጎች የሚመረጠው የገንዘብ መላኪያ መንገድ ህገወጥ የገንዘብ ዝውውርን ለመግታት እንቅፋት እንደሚሆን ያትታል። በኢትዮጵያ መደበኛ ገበያ የሚታየው የውጭ ምንዛሪ እጥረት በተለይ ነጋዴዎችን ወደ ኢመደበኛው መንገድ እንደሚገፋቸው ጭምር ሊዮን አይዛክስ ይናገራሉ። በምንዛሬ ተመኑ ረገድ ሁለት ፈተናዎች እንዳሉ አስባለሁ። አንደኛው ከአውሮፓ ወደ ኢትዮጵያ የሚላከው ዩሮ ወደ ዶላር መቀየር አለበት። የተላከው ገንዘብ መጠን የሚታወቀው የአሜሪካው ዶላር ከኢትዮጵያ ባንክ ደርሶ ተከፋዩ ሊቀበል ሲሄድ ነው። ችግሩ ዛሬ አምስት መቶ ዩሮ ቢላክ ተቀባዩ ባንክ እስኪሄድ ድረስ መጠኖ አይታወቅም። በኢመደበኛው መንገድ ሲላክ ግን ወዲያውኑ ለተቀባይ የሚደርሰው የገንዘብ መጠን ወዲያውኑ ይታወቃል። ለዚህ ምክንያቱ ደግሞ በኢትዮጵያ ገንዘቡን የሚከፍለው ግለሰብ ምንም ይሁን ምን የውጭ ምንዛሬውን ስለሚፈልገው ሊሆን ይችላል። አዘዋዋሪዎቹ ገንዘቡ በባንክ ቢላክ ከሚመነዘረው በላይ ለመክፈል ፍቃደኛ ናቸው። ምክንያቱ ደግሞ በይሮ እንዲገዛላቸው የሚፈልጉት ነገር ስለሚኖርና በኢትዮጵያ ባለው የምንዛሬ ቁጥጥር ምክንያት ይሮ ለመግዛት በመቸግራቸው ነው። ሊዮን አይዛክስ የኢትዮጵያ መንግስት ባለፉት ዓመታት መሻሻሎች ማድረጉን ይናገራሉ። ይሁንና በተለይ አሁንም ሳውዲ አረቢያና ደቡብ አፍሪካን በመሳሰሉ ሀገሮች ያለ ህጋዊ የስራ ፍቃድ የሚኖሩ ዜጎች በመደበኛው መንገድ ገንዘብ ለመላክ መቸገራቸው እንደሚቀጥል ይናገራሉ። ሁለት ጎላ ያሉ ፈተናዎች አሉ ብዬ አስባለሁ። አንደኛው አብዛኛው የመደበኛ የገንዘብ ዝውውር የሚፈጸመው ምርጫ በሌላቸው ሰዎች ነው። ምክንያቱም ከመደበኛው ኢኮኖሚ ውጪ ገንዘብ በሚያገኙበት ሀገር ፍቃድ ሳይኖራቸው የሚኖሩ ናቸው። ከዚህ አገር በመደበኛው መንገድ ገንዘብ ለመላክ አይፈቀድላቸውም። ዓረቢያና ደቡብ አፍሪካ ለዚህ ጥሩ ምሳሌ ናቸው። ይህ የሚቀየርበት ብቸኛው መንገድ ሁለቱም ሀገሮች ህጎቻቸውን ቢቀይሩ ነው። በተጨባጭ ለኢትዮጵያውያን ብቻ ሲሉ ሊቀይሩ አይችሉም። ህግጋቶቻቸውን እንዲቀይሩ ከብዙ ሀገራት ተጨባጭ ጫና በተባበረ መንገድ ያሻል ሊሆን እንደሚሉት በኢመደበኛ መንገድ የሚላከውን ገንዘብ ወደ መደበኛው መንገድ መመለስ ህገወጥ የገንዘብ ዝውውርንም ለመግታት ይረዳል። የመካከለኛው ምስራቅ እንደዚሁም ደቡብ አፍሪቃን የመሳሰሉ ሀገራት ኢመደበኛውን መንገድ የሚመርጡ ዜጎች በህጋዊ መንገድ ገንዘብ እንዲልኩ የሚያስችል ማሻሻያ እንዲያደርጉ ግን የኢትዮጵያ መንግስት ጫና ብቻውን በቂ አይደለም። የተሻለ የምንዛሬ ተመን ፈልገው ኢመደበኛውን መንገድ የሚመርጡ ዜጎችን ወደ ህጋዊው ለመመለስ የጎንዮሽን የውጭ ምንዛሪ ግብይት ማስቆም ሌላ አማራጭ ነው። ሊዮን አይዛክስ እንደሚሉት ግን ይህ ወደ ሌሎች የኢኮኖሚ ዘርፎች ተሻግሮ የከፋ አዳፋ ያስከትላል። የጎንዮሹን ገበያ ለማስወገድ ከፈለጉ ፖለቲካዊ ብቻ ሳይሆን ኢኮኖሚያዊም ጣጣ ያመጣል። የጎንዮሹን ገበያ ካስወገዱ በብር የምንዛሬ ተመን ላይ ተጽዕኖ ያሳድራል። ይህ ደግሞ በውጭና ገቢ ንግድ ተወዳዳሪነት ላይ ጫና ይኖረዋል። መንግስት ሊወስዳቸው የሚችላቸው እርምጃዎች አሉ። በተንቀሳቃሽ ስልክ ወይም በሞባይል የሚደረግ ክፍያን ማበረታታት አንዱ ነው። ምክንያቱም ሁሉም ጥናቶች እንደሚጠቁሙት ወጪያቸው ከተለመደው የገንዘብ ዝውውር በግማሽ ይቀንሳል። ከባንኮች ውጭ ያሉ ተቋማት እንዲህ አይነት የገንዘብ ክፍያ አገልግሎቶችን እንዲሰጡ ማበረታታትም ሌላው እርምጃ ነው። ሰዎች ርቀው ከመጓዝ ከሚያወጡት ይልቅ ከቤታቸው አቅራቢያ ገንዘባቸውን እንዲቀበሉ የሚያገዝ መሰረተ ልማት በገጠራማ አካባቢዎች ማስፋፋት በራሳቸው ሊያደርጉት የሚችሉት ነው። የጎንዮሹን የውጭ ምንዛሪ ግብይት የመቆጣጠሩ ነገር የፈታኝነቱን ያክል ጠቀሜታውም ላቅ ያለ ነው። ሊዮናይ ዛክስ ከውጭ ወደ ኢትዮጵያ የሚላከው ገንዘብ አብዛኛው ወደ መደበኛው ስርዓት ቢገባ ከግለሰብ እስከ መንግስት ከፍ ያለ ጠቀሜታ እንደሚያገኙ ይናገራሉ። ይመስለኛል ለረጅም ጊዜ እየነበረ በመሆኑ ሊያደርስ የሚችለውን የከፋ ጉዳት አድርሷል። ጥሩ ነገር አሁን ከምንገኝበት በመነሳት ልናሻሽለው እንችላለን። ትልቁ ችግር የኢትዮጵያ መንግስት የመደበኛው የገንዘብ መላኪያ መንገድ ትልቅ ገበያ እንደሆነ ይረዳል። ምን ያክል ትልቅ እንደሆነ ግን ጠንቅቆ አያውቅም። ትክክለኛ መረጃ ቢኖረው የሚያስፈልገውን ለውጥ ለማምጣት ጫና ባል ያደረገ ነበር። ሁለተኛው የሀገሪቱን የውጭ ምንዛሬ ተቀማጭ ይቀይረዋል። በመደበኛው መንገድ ብዙ የውጭ ምንዛሬ ከመጣ ለሚፈልጉት አስመጪዎች ይሸጣል። ለመንግስት በርካታ እቅዶችም ግልጋሎት ላይ ይውላሉ። ሶስተኛው በቤተሰብ ደረጃ ትልቅ ጠቀሜታ ይኖረዋል። በተለይ በርካታ ሰዎች ወደ ፋይናንስ ስርዓቱ እንዲገቡ ያግዛል። ሰዎች የባንክ ደብተር ይኖራቸዋል። በጀርመን አሊያም በፈረንሳይ ያለው የፋይናንስ አገልግሎት እንዲያገኙም ያደርጋቸዋል። uh, in France and so on. አድማጮቻችን የዛሬው ምስናዶት ጥናቋል እሸቴ በቀለ ነኝ ጤና ይስጥልኝ።